ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ዶናልድ ትራምፕ የሪፐብሊካን ፓርቲ ፕሬዚደንታዊ ጩነትን በይፋ ተቀበሉ። ለ510 ሰዓታት የሚሰጠው ነፃ የእንግሊዝኛ ቋንቋ ስልጠና በቂ ባለመሆኑ ገደቡ ተነሳ። የሚሉት የምሽት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዳግም ለመመረጥ የሪፐብሊካን ፓርቲ ፕሬዚደንታዊ እጩነታቸውን በዋይት ሀውስ ቅጥር ግቢ ውስጥ በዛሬው ዕለት ተቀብለዋለ። በዘር ፖለቲካና በኮሮና ቫይረስ ወረርሽኝ ተሰቅዛ ያለችው ሀገር አሜሪካ ፕሬዚደንት ዶናልድ ትራምፕ በኖቬምበር ሶስቱ ምርጫ በሳቸውና በአሜሪካውያን መካከል ተሰንቅሮ ያለው ቀውስ የዲሞክራቱ ፕሬዚደንታዊ እጩ ጆ ባይደን ነው ብለዋል። አክለውም ራሳቸውን የሕግና ስርዓት አስከባሪ፣ ስራ ፈጣሪ፣ የኮሮና ቫይረስ ተከላካይ አድርገው ጭንብል ሳያጠልቁ በታደሙት ከ1500 በላይ ደጋፊዎቻቸው ፊት ተናግረዋል። አቶ ባይደን በበኩላቸው ለኤምኤስኤንቢሲ በሰጡት ቃለ ምልልስ በአቶ ትራምፕ አመራር ወቅት ከ1800 በላይ አሜሪካውያን በኮሮና ቫይረስ ህይወታቸውን እንደተነጠቁ ጠቅሰው አቶ ትራምፕ አሜሪካ ውስጥ ተከስቶ ያለውን የዘር ውጥረት የፖለቲካ ትርፍ ያስገኝልኛል ብለው እንደሚያስቡና አሜሪካ ውስጥ ለተነሱ አመጾችም መንስኤ መሆን ብቻ ሳይሆን በሰዓቱ ላይ ጋዝም እየጨመሩ ነው ሲሉ ኮንነዋል። በአንድ ቢሊዮን ዶላርስ ወጪ የሚካሄደው የጎልማሳ መጤ እንግሊዝኛ ፕሮግራም ለ510 ሰዓታት የሚሰጠው ነፃ እንግሊዝኛ ቋንቋ ስልጠና በቂ ባለመሆኑ የ510 ሰዓታት ገደቡ እንዲነሳ መወሰኑን ጥብቅ የኢሚግሬሽን ሚኒስትር አለንታዥ አስታወቁ። አቶ ታዥ መጤዎች ከ510 የእንግሊዝኛ ቋንቋ ስልጠና ውስጥ የሚያጠናቅቁት 300 ሰዓታትን ብቻ መሆኑንና 21 ፐርሰንቱ ከቶንም ከሕብረተሰቡ ጋር ለመግባቢያ በቂ ባልሆነ የቋንቋ ክህሎት ደረጃ ላይ ሳሉ እንደሚያቋርጡም ገልጠዋል። እንግሊዝኛ የአፍ መፍቻ ቋንቋቸው ላልሆኑ መጤዎች 510 ሰዓት ስልጠና በቂ ባለመሆኑ ገደቡ ተነስቶ የቋንቋ ችሎታቸው በቂ የመግባቢያ ደረጃ ላይ እስኪደርስ ድረስ ስልጠና ሊወስዱ እንዲችሉ አዲስ ፕሮግራም መቀረጹን ሚኒስትር ታዥ ተናግረዋል። 30 ፐርሰንት ያህል አውስትራሊያውያን የተወለዱት ባህር ማዶ ሲሆን በተጨማሪም 21 ፐርሰንት ያህል አውስትራሊያውያን ቢያንስ ከወላጆቻቸው አንዱ ባህር ማዶ የተወለዱ ናቸው። በመጤዎች የተገነባች ናት የምትባለው ሀገር አሜሪካ ባህር ማዶ የተወለዱ ዜጎቿ 13 ፐርሰንት ብቻ ናቸው። ሜልበርን ውስጥ በጣለው ኃይለኛ ንፋስ የተቀላቀለ ዝናብ ሳቢያ ሕይወታቸው ካለፉት ሦስት ሰዎች ውስጥ አንዱ የአራት ዓመት ልጅ ነው። የአራት ዓመቱ ልጅ ሕይወቱ ያለፈው ሆስፒታሉ ሲሆን ለሞቱ ሰበብ የሆነው በንፋስ ኃይል ተገርሶ በወደቀ ዛፍ በመጎዳቱ ነው። ሌሎቹ ሁለት ሰዎች ለሕልፈተ ሕይወት የተዳረጉት መኪናቸው ውስጥ ሳሉ እንዲሁ በብርቱ ንፋስ ተገርሰሶ በወደቀ ዛፍ ሳቢያ ነው። ፕሪምየር ዳንኤል አንድሮስ ህይወታቸውን ላጡት ሜልበርናውያን ቤተሰቦች የተሰማቸውን ጥልቅ ሐዘን ገልጸዋል። ይህ በእንዲህ እንዳለም በዛሬው እለት ቪክቶሪያ ውስጥ 113 ሰዎች በኮሮና ቫይረስ የተጠቁ ሲሆን 12 ሰዎች ህይወታቸውን አጥተዋል። ሁሉም ማቾች የአረጋውያን መጦሪያ ነዋሪዎች የነበሩ ናቸው። ቪክቶሪያ ውስጥ እስካሁን 496 ሰዎች በኮሮና ቫይረስ ህይወታቸው አልፏል። ኒውሳውዝ ዌልስ በዛሬው ዕለት 13 ሰዎች በቫይረሱ መያዛቸውንም አስታውቃለች። የኒውዚላንድ ምክትል ጠቅላይ ሚኒስትር ዊንስተን ፒተርስ ክራይስትቸርች መስጊድ ላይ ጥቃት ፈጽሞ ሀምሳ አንድ ሰዎችን የገደለው አውስትራሊያዊ የእድሜ ይፍታ ፍርዱን አውስትራሊያ ውስጥ እንዲጨርስ ጥሪ አቅርበዋል። ጠቅላይ ሚኒስትር ስኮት ሞሪሰን እስካሁን ከኒውዚላንድ በኩል በቀጥታ የደረሳቸው ጥሪ ባይኖርም በጉዳዩ ላይ ለመወያየት ዝግጁ መሆናቸውን ገልጠዋል። ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 72 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 25 ኢትዮጵያ ብር ከ95 ሳንቲም ይዘረዝራል። ቀጥለን የነገውን አውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንባያ እናሰመለን። ፐርስ በከፊል ደመናማ ይሆናል። ዝቅተኛ 10፣ ከፍተኛ ስራ 18። አድላይድ ፀሐያማ ይሆናል። ዝቅተኛ 11፣ ከፍተኛ 23። ሜልበርን ፀሐያማ ሆነ ይውላል። ዝቅተኛ 8፣ ከፍተኛ 19። ሆባርት ደመናማ ይሆናል። ዝቅተኛ 8፣ ከፍተኛ 17። ካምብራ ፀሐያማ ይሆናል። ዝቅተኛ መቀነስ 1፣ ከፍተኛ 18። ሲድኒ ፀሐያማ ሆነ ይውላል። ዝቅተኛ 8፣ ከፍተኛ አንድ ብሪስበን በከፊል ደመናማ ይሆናል። ዝቅተኛ 12፣ ከፍተኛ 23። ዳርዊን ፀሐያማ ሆኖ ይውላል። ዝቅተኛ 21፣ ከፍተኛ 33። አዲስ አበባ ነጎድጓዳማ ይሆናል። ዝቅተኛ 12፣ ከፍተኛ 21። ዜናውን ከማጠቃለያችን በፊት ርዕሰ ዜናዎችን ደግመን እናሰማለን። ዶናልድ ትራምፕ የሪፐብሊካን ፓርቲ ፕሬዚደንታዊ እጩነትን በይፋ ተቀበሉ። ለ510 ሰዓታት የሚሰጠው ነፃ የእንግሊዝኛ ቋንቋ ስልጠና በቂ ባለመሆኑ ገደቡ ተነሳ። የሚሉት ግንባር ቀደም ርዕሰ የተነሳ ዜናዎቻችን ናቸው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።